ዋሽንግተን ዲሲ የሚገኘው በዩናይትድ ስቴትስ የኢትዮጵያ ኤምባሲ የኢትዮጵያውያን ምግብና ባህልን ለማስተዋወቅ ያሰበበትን ዝግጅት ባለፈው ቅዳሜ ማስተናገዱን ዘግበናል። በዝግጅቱ ላይ ኤምባሲው ለኪነ ጥበብ ባለሙያዎች፣ ለኢትዮጵያ ምግብ ቤቶች ባለቤቶችና በማህበረሰቡ ሕይወት ውስጥ በንቃት ሲሳተፉ ቆይተዋል አላቸው ግለሰቦችና ተቋማት የእውቅና የምስክር ወረቀት ሰጥቷል። ሰለሞን አባተ በዝግጅቱ ላይ ተገኝቶ ነበር። ሙሉ ዝግጅት ምን ይመስል እንደነበር ለመጨበጥ እንዲረዳችሁ ሰለሞን ካለፈው ዝግጅት ተነስቶ ሙሉን ዘገባ ይዞልናል። ተከታተሉት። አሜሪካ ለሚኖሩ ኢትዮጵያውያን ኤምባሲውን ኤምባሲያችን እያሉ ሲጠሩ መስማት የብርቅ ያህል አዲስ ነገር ነው። ዋሽንግተን ዲሲ ላይ በቀደመ ጊዜ ስፋት ያለው ኢትዮጵያዊና ትውልደ ኢትዮጵያ የመጋበዝና ያንን የተዋበና ያማረ በኢትዮጵያ ሀብትና ቁሳቁስ የተገነባ ሕንጻ እንደ ራሱ ንብረት አድርጎ ማየት ዘበት ነበር ቢባል ማጋነን አይሆንም። ኤምባሲውን በነገራችን ላይ በሌላ ዝግጅት አስተዋውቃችኋለሁ። ብዙ ሰው አይጠራም፣ ቢጠራም አይሄድም፣ ቢሄድም የሚደርስበት ውግዘትና ማሸማቀቅ ጥግ አልነበረውም። በዚያ ግቢ ውስጥ እኮ እስከ ግብ ግብና ጥይት መታኮስ ተደርሷል። የቅርብ ጊዜ ትውስታ ነው። አሁን ጊዜ ተለውጧል፣ ዘመን ተገልብጧል። የአሁን ንግግር ከኤምባሲውም በኩል ቢሆን እባካችሁ ኑልን የሚል ነው። ተጋባዡም ቢሆን ኤምባሲያችን ተጠርቻለሁ እያለ ብቅ ለማለት ይጣደፋል። በኤምባሲው መጋበዝ ወይም ወደዚያ ብቅ ማለት ክብር እየሆነ ይመስላል። የከትናንት በስቲያው ቅዳሜ ዝግጅት በአይነቱ የመጀመሪያ ነበር። በአዘጋጆቹም በታዳሚዎቹ ማገላለጽ ኢትዮጵያን ለቀሪው ዓለም በስፋት የማስተዋወቅ ዘመቻ ሊጀመርና ተጠናክሮ ሊቀጥልም ይገባዋል። በምን እንጀምር? በሩ እጅግ ያማረው ስብጥሩና ካብታሙ ባህሏ ነው የኢትዮጵያ። የዛሬው ትኩረታችን እንግዲህ የምግብ ዲፕሎማሲ የምንለው ነው። በዓለም ላይ ያሉ አገሮች ራሳቸውን ባህል በማስተዋወቅ ከሌሎች ህዝቦች ጋር ግንኙነት ይፈጥራሉ። የባህል ግንኙነት በአመጋገብ ባለባበስ በኪነ ጥበብ ስራዎች፣ በመሳሰሉት ጉዳዮች የሚያተኩር ነው። ምግብ በአገሮች መካከል ያለውን ግንኙነት፣ ወዳጅነት በማጠናከር ከፍተኛ ድርሻ አለው። ይህን ተግባር ደግሞ ምሁራን የምግብ ዲፕሎማሲ ይሉታል። በእኛ እንግዲህ እዚህ ምግብ ማንነትን ይገልጻል። ከሰው ልጅ ባህልና አስተሳሰብ ጋር የተሳሰረ ነው። አብረን እንበላለን፣ እንጠጣለን። የራሳችን ያመጋገብ ስርዓት አለን። ይሄን ለሌሎች ማስተዋወቅ ትልቅ ስራ ነው። ከኢኮኖሚ ግንኙነት ባሻገር ሌላ በርካታ እድሎች የሚፈጥር ነው። በዚህ ረገድ እንግዲህ ህንድ፣ ቻይና፣ ጃፓን፣ ሜክሲኮ ላምነት ይጠቀሳሉ። እኛም ይሄን እንግዲህ መጠቀም ይኖርብናል እንላለን። በምግብ ዲፕሎማሲ ዙሪያ ጥናት ያደረጉ ምሁራን በሰው ልብና አእምሮ ለመግባት በሆዳቸው በኩል መሄድ የተሻለ መንገድ ነው ይላሉ። እንግዲህ በዓለም ላይ በምግብ ትብብርና ትስስር የሚፈጥሩ ብዙ ሀገሮች አሉ። ይሄን ሁሉም ሀገሮች በተለያየ መልኩ ተጠቅመውበታል። የሀገራችን ምግብ በልተው በቶሎ የሚረሱት አይደለም። ሲያዩት በአእምሮ ውስጥ የሚቀረጽ ምስል አለ። ሽታው አእምሮት ይፈጥራል። እንግዲህ ትዝታም ይቀሰቅሳል። በብዙዎች ዘንድ ምግብ የመቀራረቢያ መንገድ በመሆኑ ብዙዎቻችን ይህን ልንጠቀምበት ይገባል ነው እንግዲህ። በምግብ ቤቶቻችን ምግብ የሚያቀርቡ ሰዎች እንግዳ በመቀበል በማስተናገድ ሀገራቸውን በማስተዋወቅ ጠቃሚ ተግባራትን ያከናውናሉ። ብዙዎች ምግብ ቤት የሚያቋቁሙት በራሳቸው የንግድ ስራ ለማካሄድ ነው። መጀመሪያ ግን ይህን ደግሞ ባህላቸውን የማስተዋወቅ አገራቸውን የማስተዋወቅ እድል ይፈጥርላቸዋል። ምግብ ለሁላችንም አስፈላጊ ነው። ሰዎች እንግዲህ ሁሉም በምግብ ከምግብ ሕይወታችን የተያያዘ ነው። የሀገራችን ምግቦች የሁሉንም ሕዝቦች ባህል የሚያንጸባርቁ ናቸው። በምግብ ቤቶች የሚቀርቡ አይነቶች በውጭ ሀገር ተመጋቢ ዘንድ ተወዳጅነት አላቸው። በአቀራረቡም አይነት ከቦታ ቦታ ይለያያል። የምግብ ቤቶች እንግዲህ የራሳቸው ባህል የራሳቸው ጥበብ አላቸው። እናም ይሄን እንግዲህ እኛ እንዴት መጠቀም አለብን የሚለው ነው የዛሬ መወያየትና መነጋገሪያ ርዕሳችን። ኢትዮጵያን ለማስተዋወቅ ከጣዕሙ አለምን አንነሳም። እስኪ በዓለም ዙሪያ ያለ ሁሉ ኢትዮጵያን ይቅመሳት፣ እናም ያጣጥማት፣ እናም ሚግባና ይሰማራባት። ጥዑም ኢትዮጵያ፣ ውቢት ኢትዮጵያ፣ ሌላም ብዙ ብዙና ብዙ የተትረፈረፈ ጸጋና ሀብት አላትና ታላቅም ናትና። ኢትዮጵያ ትልቅ ሀገር ናት። በተለይ ከአፍሪካ አንፃር ኢትዮጵያ ትልቅ ሀገር ናት ስንል ኢትዮጵያ ትልቅ ናት የምንልበት አራት መሰረታዊ ጉዳዮችን ለመጥቀስ ፈልጋለሁ። አንደኛው በህዝብ ብዛት ትልቅ ሀገር ናት፣ 108 109 ሚሊዮን ህዝቦች ያሏት ሀገር ናት። ሁለተኛው በቆዳ ስፋት፣ ሶስተኛው በኢኮኖሚ አቅሟ፣ እንዲሁም በወታደራዊ አቅም ሲታይ ኢትዮጵያ ትልቅ ሀገር ናት። የኢትዮጵያን ትልቅነት እንግዲህ በስልጣኔ ገናና የነበረች በመሆኑ ታላቅ ሀገር ናት እንላለን። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ምክትል አምባሳደር ረታ ዓለሙ ናቸው። የቅዳሜውን ምሽት ሀሳብ ባብራሩበት በፓወርፖይንት የተደገፈ መግለጫ የኢትዮጵያን ምግብ ምንነትና የአመጋገብ ስርዓት በአዳራሽ ውስጥ ለተገኙ ኢትዮጵያውያንም ኢትዮጵያውያን ላልሆኑም እንግዶች ያብራሩት። በዚያ የተገኙት ዋሽንግተን ዲሲ ሜሪላንድና ቨርጂኒያ ውስጥ ምግብ ቤቶች፣ ካፌዎችና ገበያዎች ያሏቸው የኢትዮጵያን ምግቦች፣ መጠጦች፣ የእህልና ጥራጥሬ ዘር፣ ቅመማ ቅመምና ቡና ሌላም የበዛ ቁጥር ያለው ወደ አሜሪካ የሚገቡ ምርቶችን የያዙና የሚያቀርቡ ነበሩ። የኢትዮጵያን ባህልና ወግ እያስተዋወቁ የሚገኙ የጥበብ ባለሙያዎችና አስጎብኚዎችም ነበሩ። ኤምባሲው በስምም በድርጅትም እየጠራ የምስጋናና የሽልማት ስርዓት አከናውኗል። ከቴቴ ኢትዮጵያ ሪሶርት ዶክተር ዮሐንስ ዘለቀ ዶክተር ዮሐንስ ዋሽንግተን ዲሲ ሜሪላንድና ቨርጂኒያ ጁ መሀመድ ሰሜን አሜሪካን የተሟላ መረጃ ሚኒስትር ታሪኳን ባላ ነው ጋር በማስተዋወቅ የሚታወቁ ባለውለታችን ናቸው። ዳስ ኢትዮጵያ ፕሪዝ I Ethiopia a This is a you a restaurant. restaurant. ብዙ ናቸው። በዚህ መድረክ እየተጠሩ የምስክር ወረቀት የወሰዱ ለ15 ደቂቃ ያህል የተጠራን ዝርዝር ይዤ እንዳላቆያችሁ ነው ጥቂቱን ለናሙና ያሰማኋችሁ። ኢትዮጵያን ለዓለም ሲያስተዋውቁ ኖረዋል። ትውልደ ኢትዮጵያም በባህላቸው እንዲኮሩ፣ ልጆቻቸውን ማንነታቸውን እንዲያውቁ ለማድረግ ብዙ ደክመዋል። አሁን የሚቀጥለው ስራ ኢትዮጵያን ያወቀውም የሚያውቀውም ዓለም እንዲገባ መጋበዝ ነው። እንደምታውቁት ጥሩ አየር መንገድ አለ፣ እንደ ሀገር ጥሩ ፕሮዳክት አለ፣ በየቀኑ በረራ አለ። እንደውም ከዲሲ ጥሩ ዋጋ አለ፣ የዲሲ አካባቢ ጫና ሲወጣባችሁ ቶሎ ቶሎ እንድትሄዱና ያን መልካም ምግብ እንድትወሉ ጠቅላይ ሚኒስትራችን በአሳሰቡት መሰረት ደግሞ ሁሉም አምባሳደር ሆኖ ምናልባት አንዱ ኢትዮጵያዊ አምስት አስር ይዞ የሚሄድበት እድል በዛው ጥሩ ዋጋ የምናዘጋጅ መሆኑ ለመናገር ነው። የኢትዮጵያም የአፍሪካም ኩራት የሆነው የኢትዮጵያ አየር መንገድ ኤሪያ ማኔጀር አቶ ንጉሱ ወርቁ ናቸው። በሩንና መንገዱን እያሳዩ ያሉት ከዚህ ለአዳራሹ ሰው ካስተላለፉት መልእክት በኋላ ሀሳባቸውን ጥቂት እንዲያብራሩልኝ ጠይቄያቸው ነበር። በሀገሪቷ ውስጥ የተፈጠረውን መልካም ድል በመጠቀም ብዙ ኢትዮጵያኖች፣ ትውልድ ኢትዮጵያኖች፣ የውጭ ሀገር ዜጎች ወደ ኢትዮጵያ እየሄዱ ነው። ይሄ ነገር ለሀገር በጣም ከፍተኛ ጥቅም ስላለው አራት ቦታዎች እንበራለን። አሜሪካን ሀገር ኒውዮርክ፣ ሎስ አንጀለስ፣ ሺካጎ እና ዋሽንግተን ዳላስ፣ ዋጋዎችን በማስተካከል ብዙ መንገደኞች ወደ ኢትዮጵያ እንዲሄዱ፣ ኢንቨስት እንዲያደረጉ፣ ሀገራቸው እንዲጎበኙ ዝግጅት እያደረግን ነው። እንደ ተጠራው ሰው አይነት ሁሉ የተነሱትም ሐሳቦች የተላለፉትም መልእክቶች የተለያየ መነሻና ይዘት ያላቸው ነበሩ። በዋሽንግተን ዲሲና በአካባቢዋ እንዲህ ተብሎ ይፋ ዕውቅናና ስም አይሰጠው እንጂ በእውኑ የባህል አምባሳደር ሆኖ የቆየው የጣይቱ የባህል ማዕከል መሥራችና መሪ ዓለም ፀሐይ ወዳጆ እንዲህ አለች ዩኒቨርሲቲ ኮሌጅ ዓመተ ምሕረት በዚህ አካባቢ ህጋዊ አካል አግኝቶ የኪነ ጥበብን ስራና ጥበብን ለማስተዋወቅ የተቋቋመ እስካሁንም አቻ ያለው ብቸኛ ድርጅት መሆኑን ለማሳወቅና ባለፉት አስራ ስምንት አመታት ይህ ጣይቱ የባህልና የትምህርት ማዕከል ካለው የግጥምና አርብ አርብ ያለማቋረጥ በየወሩ ከሚያደርገው የግጥም ምሽት ሌላ እነዚህ የግጥም ምሽቶች ምናልባት አሁን ተደምረው ሲታዩ ከሁለት መቶ አስራ ስድስት በላይ ያልተቋረጠ የግጥም ምሽቶች ተካሂደዋል። ሌላው ደግሞ ቋሚ ቲያትሮችን በማሳየት ከ17 እስከ 20 ስቴቶች በየዓመቱ እየተጓዘን አውሮፓን ጨምረን ከፍተኛ ውጤቶችን አስመዝግበናል። በዚህ ጉዟችንም ወደ 15 ፕሮፌሽናል እና 3432 አማተር ጸሐፊያንን እንዲሳተፉበት ያደረግንበት መድረክ ነው። በተውኔት ረገድ ከ62 በላይ ቲያትሮችን አዘጋጅተን ከሀገር አቀፍ እና በዓለም አቀፍ ደረጃ የሼክስፒርን ሳይቀር ሰርተን ለዓለም ያቀረብንበት መድረክ ነው። በየዓመት ወርክሾፕ እንሰጣለን። የተለያዩ የስነ ጽሁፍና የግጥም በዓላትን እናከብራለን። ሀገር አቀፍና ዓለም አቀፍ ፌስቲቫሎችን ስንሳተፍ ኖረናል። ይህን ሁሉ ነገር የምጠቅስበት ምክንያት ግን ሀገሪቷ የባህል አምባሳደር ባልነበራትና ምንም አይነት ድጋፍና እርዳታ ባልነበረበት ወቅት የኢትዮጵያን ባህል በአለም አቀፍ ደረጃ እንዲታወቅ በማድረግ ከፍተኛ ሚና የተጫወተ ድርጅት ሲሆን እነዚህ ከላይ ቀደም ሲል የጠቀሳችኋቸው የባህል ምግብ ቤቶችና ፈቃደኛ የሆኑ ግለሰቦች እየረዱት ብቻ ያላንዳች ገቢ የሚንቀሳቀስ ድርጅት ነው በዚህ አጋጣሚም የተወሰኑ የንግድ ተቋማትንና የባህል ምግብ ቤቶቻችንን ባለቤቶች ግለሰቦችንም እንዳመሰግን እፈልጋለሁ ለምሳሌ በሞንተጎመሪ ካውንቲ የሚካሄደውን አለም አቀፍ ትልቅ ፌስቲቫል ብናነሳ ቻይና፣ ኤልሳልቫዶር፣ ህንድ ሶስቱ ታላላቅ ሀገሮች፣ ከዚህ መሀል ትንሿ ኢትዮጵያ ናት። ኢትዮጵያን ወክሎ ለተከታታይ ዓመታት ፌስቲቫሉን ሲያካሄድ የቆየው የኛ ማዕከል ነው። ከኤምባሲ ድጋፍ የለውም፣ ከመንግስት ድጋፍ የለውም፣ በጀት የለውም፣ ቋሚ ሰራተኞች የሉትም። እነዚህ ነገሮች ግን በትግል እና በትንቅንቅ የጥበቡን ባለሙያዎችም ያላንዳች ክፍያ እና ድካም አብረን እያሳተፍን ስናካሄድ የቆየን ነን። እንደሚታወቀው ደግሞ በሀገራችን ውስጥ በነበረው የፖለቲካ ችግር ኤምባሲያችንም ሆነ መንግስታችን ሲረዳን አልነበረም። እነሆ አሁን የጀመራችሁትን ነገር መነሻ በማድረግ ይህ ተቋም ከፍተኛ ስራዎችን ሲያከናውን ከሀገርም እስከ አስራ ሁለት እስከ አስራ ስምንት ሙያተኞችን እየጋበዘ እያመጣ የቲያትር ቱር ሁሉ የሚያዘጋጅ ነው። ማመን የማይቻል ነገር ነው ሲያደርግ የቆየው ይህንን ነገር ግን ለመደገፍ ይህንን ነገር ለማድረግ አንዳንድ ሀገሮች የራሳቸው ካልቸራል አታሽ ይኖራቸዋል። አንዳንድ ሀገሮች ደግሞ ካልቸራል ኢንስቲትዩትን ፈጥረው ያካሂዳሉ። ያንን ነበር ሸፍነን ተሸክመን የቆየ ነው ያላንድ ጉልበት ያላንድ አቅም ማለት ነው። ዓለም ፀሐይና ጣይቱ የባህል ማዕከሏን አምባሳደሩም፣ ምክትላቸውም፣ የዳያስፖራ ጉዳዮች ሚኒስትር ካውንስለሩም በየንግግሮቻቸው ላይ በአድናቆትና በክብር ሲያነሱ አምሽተዋል። የዳያስፖራ ጉዳዮች ካውንስለሩ አቶ ደመቀ ዘመነ ባደረጓቸው ንግግሮች ውስጥ ሁለት ዜና አዘል መልእክቶችን አድርሰዋል። አንድ፣ ኤምባሲው የኢትዮጵያን የባህል ማዕከል በቅርቡ ያቋቁማል። ሁለተኛውም ዩናይትድ ስቴትስ ውስጥ ለብዙ ዓመታት ኖረው ከኢትዮጵያ ጋር የሚያያይዛቸው ለጉዞም ይሁን ለሌላ ጉዳይ ሊጠቀሙበት የሚፈልጉት ሰነድ የሌላቸው ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ የሚስተናገዱበት አዲስ አሰራር በመጀመሩ ኤምባሲውን እንዲያነጋግሩ ወይም ወደ ኤምባሲው ዌብሳይት ገብተው የተዘጋጁ መረጃና ሰነዶችን እንዲመለከቱ መክረዋል። ስለ ቅዳሜው ዝግጅት አምባሳደር ካሳ ተክለ ብርሃን ሲናገሩ ይህ ገና የመጀመሪያው እንደሆነ ጠቁመዋል። የተከበራችሁ የኢትዮጵያ ሬስቶራንት ባለቤቶች ወይም ማናጀሮች፣ የተከበራችሁ የኢትዮጵያ ሙዚቃ የኪነ ጥበብ ማዕከላትና የኪነ ጥበብ ስራ የሚሰሩ ኢትዮጵያውያን፣ የተከበራችሁ ቱሪዝም ላይ የሚሰሩት ኦፕሬተሮች፣ የተከበራችሁ ኢትዮጵያ አየር መንገድ የመጣችሁ የኢትዮጵያ አየር መንገድ ሰራተኞች፣ የተከበራችሁ ለዚህ መስተንግዶ እንድትገኙ ጋብዘናችሁ የመጣችሁ ወንድሞቻችን ና እህቶቻችን፣ ክቡራንና ክቡራት፣ በቅድሚያ በአይነቱ የመጀመሪያ የሆነው ፕሮግራም እንድትካፈሉ እና ይህንንም ሀሳባችን ተቀብላችሁ እዚህ ስለተገኛችሁ በራሴ ና ኤምባሲሱም እጅግ ማመስገን እፈልጋለሁ። የዛሬው ዝግጅት ከዝግጅቶቻችን ሁሉ የመጀመሪያው እና አንደኛው ዝግጅት ሲሆን ካልሆነ በስተቀር ዝግጅቶቻችን ከቻልን በየወሩ ካልሆነም ደግሞ በተወሰነ ጊዜ ውስጥ የተለያዩ ፕሮግራሞችን ማካሄድ ነው። ነገር ግን ለምን በዚህ ዘርፍ በሶስቱ ዘርፎች yadda kuma na na ሚላ ኢትዮጵያን ካልቸር እና በዚህ ምክንያት የትም ቦታ ላይ እንሄዳለን። እንዲሁም እንግዶች ዘን በኢትዮጵያ ሬስቶራንት በመሄድበት ጊዜ አሜሪካኖች የኢትዮጵያን ምግብ የከመሱ ሁሉ የኢትዮጵያን ምግብ፣ የኢትዮጵያን ካልቸር እንወዳለን ሲሉም አዲቅ የኛ አንድ ትልቅ ሚሽን አለ። የዚህ ኤምባሲ ትልቁ አንዱ ሚሽን ወደ ኢትዮጵያ በርካታ ቱሪስቶች ወደ ኢትዮጵያ እንዲሄድ ማድረግ ነው። ስለዚህ ይሄ ስራ ከኛ በተሻለ መንገድ ያለማጋነን ከኛ በተሻለ መንገድ የኢትዮጵያ የቱሪዝም አምባሳደሮች እናንተ ናችሁ። ስለዚህ እናንተን በዚህ በአደባባይ ማመስገን፣ ክብር መስጠት፣ ይበልጥ ስራው በራስ ሊመስል ይችላል፣ ግን ማንኛውም በራስ የሚሰራ ስኬታማ ማስራት አገርን ነው ስኬታማ የሚያደርገው እና አገርን ከፍሎ እንዲታይ ስላደረጋችሁ በፍቅር ኢትዮጵያ እንዲጠራ ስናደረጋችሁ በኤምባሲያችን ይህንን የክብርና የምስጋና ፕሮግራም እንድናዘጋጅ የመጀመሪያውን ምዕራፍ እናንተ በማድረጋችንም እኛም ደስ ብሎናል። እናንተ እንኳን ደስ አላችሁ፣ እንኳን አኮራችሁ፣ እንደሞ ስለመጣችሁ ለማለት ፈልጋለሁ። እናም ኤምባሲው የተበታተነ ነው የሚባለውን ሀብት የመሰብሰብ ሀሳብ አለው። አምባሳደር ካሳን አነጋግሬ ነበር። የተበታተነ ግን ትልቅ ሪሶርስ አለ እዚህ ሀገር። ብንሰባሰብ ሞር ፓወርፉል እንሆናለን። እስራኤሎች ያስቀኑኛል፣ በግሌ ኮሪያዎቹ፣ ታይዋኖቹ፣ ቻይኒዞቹ ሀይሊ ኮሌክቲቭ ስለሚሰሩ ሀገሩ የሚሰጠውንም እድል በበለጠ ይጠቀማሉ። የሚገጥመውንም ቻሌንጅ አብረ ይቋቋማል። ስለዚህ እኛም እንደሱ ብናደር። በጣም ኢንተለጀንት ናቸው ኢትዮጵያውያን፣ የሚገርም አይነት ነው። እኔ በየዩኒቨርስቲው በየምናም ስብሰባ ሄዳለሁና የማገኘው ነገር የሚገርምህ ነው። እና ይሄ በጣም ያስቀናኛል። በየዘርፉ ሰክሰስፉል ናቸው። ስለዚህ ይህንን ወደ አንድ ብናሰባስበው ና ኮሌክቲቭ ብንሰራ የተሻለ ውጤት እናመጣለን። የተዘጋጀው ማዕድ ተቆረሰ፣ ሰውም ተቃመሰ። እኔም ዘወር ዘወር እያልኩ አንዳንድ እንግዶችን አነጋገርኩ። የባህልና ሀገር አስተዋዋቂ አሜሪካዊም አገኘሁና I was invited by the ambassador and his staff to come, uh, and i Where working. Are you from? <laughs> oh, I'm from Alexandria, but originally from New Jersey. So what do you do? International tourism consulting. Well, as always, it's a great Ethiopian hospitality. Uh, I like the culture, the history. ታላቅ ኢትዮጵያዊ እንግዳ ተቀባይነት ነው እያስተዋልኩ ያለሁት። ባህሉን፣ ታሪኩን እወደዋለሁ። ኢትዮጵያውያን አቀባበላቸው የሞቀ ነው። ሕዝቧ ሌሎችን በጸጋ የሚቀበል ነው። ባለፉት ሦስት ዓመታት ውስጥ ወደ ኢትዮጵያ አምስት ጊዜ ለመሄድ ታድያለሁ። ሁልጊዜም የሚያጋጥሙ እጅግ በጣም ጥሩ የሆነ ነገር ነው። በሰሜን ተራሮች ያሉ ጭላዳ ዝንጀሮዎችን ከማየት የሃ ተገኝቶ እስከ መጸለይ፣ ላሊበላ ደርሶ እስከ መባረክ፣ ሁሉም ነገር ድንቅ ነው። ፍላጎቴ ሰዎች ከዓለም ዙሪያ ወደ ኢትዮጵያ እየሄዱ መስተንግዶዋን፣ ታሪኳን፣ ባህሏን፣ ምግቧን፣ የተፈጥሮ መስህቦቿንና ሀገሪቱ ያላትን ሁሉ እንዲቋደሱ ማድረግና መሳብ ነው። እንደ እውነቱ ደግሞ በድፍን አፍሪካ በቅኝ ያልተገዛች ብቸኛ ሀገር ናትና እዚያ የምታገኙት ሁሉ በቃሉ ፍጹም ትክክለኛ ትርጉም ታሪኳ ያልተበረዘ ንጹሕ ነው። የአሜሪካዊው አስጎብኚ መልእክት ነው። ለድፍን ምዕራብ ንፍቀ ክበብ የመጀመሪያዪቱ የጥቁሮች ቤተ ክርስቲያን የተቈረቈረችው የዛሬ ሁለት መቶ ዐሥር ዓመት አካባቢ አራት መቶ በሚሆኑ ኢትዮጵያውያን ባሕር ቀዛፊ ነጋዴዎች ነበር። ከዚህ በቀደመ ዝግጅት እዚያችው አቢሲኒያን ባፕቲስት ቤተ ክርስቲያን ተገኝቼ ታሪኳን ቀንጨብ አድርጌ አስተዋውቅያለሁ፣ ወደፊትም እቀጥላለሁ። የዚህችን ቤተ ክርስቲያን የወጣቶች ጉዳይ ሚኒስትር ቄስ ኢታንግያንግን በቅዳሜው የኢትዮጵያ ኤምባሲ ዝግጅት ላይ አገኘኋቸው። በደስታ ሰላምታ ተለዋወጥን። የዛሬው ዝግጅት በጣም አስረጅ ነበር። ምግብ ምን ያህል ወዳጅነትን እንደሚያጠናክርና የባህል ልውውጥን እንደሚያሰፋ ለማወቅ የሚያስችል አስደሳች መድረክ ነበር። አቢሲኒያን ባፕቲስት ቤተ ክርስቲያን የምትገኘው ሃርለም ነውና ከኒውዮርክ ድረስ ለዚህ ጉዳይ መጡ? አዎ አሉኝ። is ለዚህ ዝግጅት ስል ነው ከኒውዮርክ ተነስቼ የመጣሁት እዚህ በመገኘቴም ደስ ብሎኛል። ብዙ የቆዩ ወዳጆቼን ማየት፣ ከአምባሳደሩ ጋር መገናኘት በጣም የሚያስደስት ነበረ። የከተሞች ጉዳይ ባለሙያና መሐንዲሱን አቶ ግርማ አላሮን አግኝቼ ነበር። ስለመጪ ዓለም አቀፍ ዝግጅቶች ነግረውኛል። በዚሁ ኤምባሲ ውስጥና አዲስ አበባ ላይም ስለሚካሄዱ ፕሮፌሽናል ኢንጂነር ነኝ። በዋሽንግተን እና በባልቲሞር አካባቢ ነበር የምሰራው። በዋሽንግተን የከተማው መሀንዲስ ነበርኩኝ። በባልቲሞር ደግሞ የባልቲሞር ከተማ ዳይሬክተር ነበርኩኝ። ኮንስትራክሽን ኢንጂነሪንግ ዲዛይን፣ ሌላው ፕራይቬት ፕራክቲስ አደርጋለሁኝ በኢንጂነሪንግ ኮንስትራክሽን አማካሪነን ነን ኮንስትራክሽን እና በመሀንዲስነት አሁን በኤምባሲ ውስጥ ዛሬ ተጋብዘን መተናል። የመጣንበት በጣም ያስደስታል። የኢትዮጵያን ባህል በማየታችን አምባሳደሩም የተናገሩትን ከዛ በተረፈ ዲሴምበር አስራ አምስት እዚሁ ኤምባሲያችን ውስጥ በአፍሪካን አሜሪካንና በኢትዮጵያውያን ፕሮፌሽናልስ ትልቅ ዝግጅት ይኖራል። ያ ዝግጅት ለኢትዮጵያውያን በሙሉ ክፍት ነው። በዛ ቀን መተው ኢትዮጵያውያኖች ሊካፈሉ ይችላሉ። ዝግጅቱ ኢትዮጵያን ፕሮፌሽናልስ እና አፍሪካን አሜሪካን ፕሮፌሽናልስ የሚገናኙበት ነው። የአፍሪካን አሜሪካ ፎክስ ትራፕ የሚለው አስር ሺ ሜምበርስ ያለው ከኢትዮጵያን ፕሮፌሽናልስ ጋር ሆኖ የሚያዘጋጀው ዝግጅት ነው። ይህ ትልቅ ዝግጅት ነው። እንደ አጋጣሚ የሆነው የአፍሪካን ፕሮፌሽናልስ የሚያዘጋጀ ሁለት ዝግጅቶች አሉ። በዋሽንግተን ውስጥ ዲሴምበር ኖቬምበር 15 ና 16 በአፍሪካን ዩኒየን እና በአፍሪካን የሚዘጋጅ ነው። እሱም ኖቬምበር በሁለሳም ኖቬምበር 15 ና 16፣ በዛ ላይ እኔም እካፈላለሁ። ስለ አፍሪካና ስለ አፍሪካን ከተሞች አሰራርና እንደ አዲስ አበባና አዲስ አበባን የመሳሰሉት ምን መለወጥ አለባቸው የሚባለውን ንግግር አደርጋለሁን። እኔ የበፊቱ የፕሮፌሽናል ኢንጂነርስ ፕሬዚዳንት በዋሽንግተን ስለነበርኩ የአሜሪካን የዲሲ ሶሳይቲ ፕሮፌሽናል ኢንጂነር ያለፈው ፕሬዚዳንት ነበርኩ። አሁንም የቦርድ ሜምበር ነኝ። ስለዛ እሱም ወክል ላይ በ15 ና በስድስት በአፍሪካን ዩኒየን በሚደረገው ዝግጅት ላይ ስለ አፍሪካን የቤት አሰራር እና ስለ አፍሪካን ከተሞች ምን መሻሻል የሚደረግ የሚባለውን ንግግር አደርጋለሁ። አንድ የተሰጠኝ አሳይመንትና በዛን ጊዜ ብዙ ብዙ የተለያዩ ዝግጅቶች ይኖራሉ። በዛን ቀን ለኢትዮ ኢትዮጵያውያን ሆነ ለማንኛውም ለውጭ ሀገርም ሰው ለኛም መገኘት ያለብን ጊዜ ይመስለኛል እና ይሄ ለመጀመሪያ ጊዜ ነው አፍሪካን ዩኒየን የሚያዘጋጀው። በተረፈ ዲሴምበር 15 ቀን ኢትዮጵያውያን በሙሉ እና ከአፍሪካን አሜሪካን ጋር ተገናኝቶ ተሰባስበው ዛሬ እንደተደረገው አይነት ዝግጅት የሚደረግበት ትልቅ ቀን ነው። አምባሳደር የሚገኙበት ብዙም አምባሳደሮች የሚገኙበት ስለሆነ በሁለቱ ዲሴምበር 15 ቀን ይሄ ነው የምናገረው። የዛሬው ዝግጅት እንደምታየው በጣም ጥሩ ነው። አምባሳደሩ ጥሩ ተናገረ። ኤምባሲው የሚያዘጋጀው በጣም ጥሩ ነገር ነው። በዚህ እንቀጥልበት። መተባበርና መደማመር ያስፈልጋል ነው። መደማመር የሚያስፈልግበት ጊዜ ነው። የቅዳሜው መድረክ ጠሪው ሆነው በዩናይትድ ስቴትስ የኢትዮጵያ ኤምባሲ የጀመረው የኢትዮጵያን ጣዕም የማስተዋወቅ ዝግጅቶች ተጠናክረው እንዲቀጥሉ በየቦታው ያሉ ሁሉም በስራቸው እንዲጠነክሩ አደራ ብሏል። የምግብ ዲፕሎማሲ የሁላችን ጥረት የሚጠይቅ ነው። ሁላችንም በዚህ ልንተባበር ይገባል። ምግብ ቤቶቻችን የኢትዮጵያ የባህል ማዕከሎች ናቸው። በዚህ ጉዳይ ያስተሳሰብ ለውጥ ያስፈልጋል። ሀገራችን የማስተዋወቅ ተግባር በኃላፊነት ስሜት ልንሰራው የሚገባ ነው። ወደፊት በተቀናጀ መንገድ የኢትዮጵያን ምግብ ለማስተዋወቅ መስራት ይኖርብናል። እንግዲህ በዓለም አቀፍ ደረጃ ተቀባይነት ያለው የምግብ አሰራርና መስተንግዶ ለመስጠትም የጋራ ደረጃ ማውጣት ይኖርብናል። የባህል ሙዚቃ አቅራቢዎች፣ የኪነ ጥበብ ባለሙያዎች፣ ጋዜጠኞች ሀገራችን በማስተዋወቅ ትልቅ ሚና ስላላቸው ይህም በተቀናጀ መልኩ ሊያከናውኑት ይገባል። ምክትል አምባሳደሩ ረታ አለሙ ናቸው። አምባሳደር ካሳ ተክለ ብርሃንም ኢትዮጵያውያን ኢትዮጵያን ስሯት ብለዋል። ኢትዮጵያውያን በጣም ኮምፒቲቲቭ ናቸው። በጣም አይዲያ ያላቸው ፈጣሪ ናቸው፣ ተጽዕኖ ፈጣሪ ናቸው። ግን በግለሰብ ነው፣ ዩናይትድ ሆነው አይደለም። ምናልባትም ወጣ ወጣ የሚሉ ሰዎች ካሉ ባህላችን ትንሽ ኮርኮም የማድረግ ካልቀርም አለ ይሄን ብሬክ አድርገ አገር ተሻግረን እስከመጣን ድረስ አገር ለቀን እስከመጣን ድረስ እዚህ ውስጥ ትልቅ ሆነን አገርን ትልቅ ማድረግ እንችላለን። አዚ ሴንታይም ደግሞ የምንወዳት ሀገራችን ይገርማል። አሁን ባህላችንም ሁሉም እየተወደደ ያለው ብዙ ነገር ከማቴሪያሉም በስተጀርባ ጀርባ ያለው አታችመንት እና ፍቅር ነው፣ ባህል ነውና ይሄን አጠናክረን እንቀጥላለን። የዛሬው ምሽት ጓን ደህና መጣችሁ ለማለት ነው። የመጀመሪያው ነው፣ ፕሮግራሞች እንቀጥላሉ። ከጎናችንም እንድትሆኑ እንፈልጋለን። አሁን የአፍሪካን አምባሳደሮች እና ሌሎችን በሙሉ መንጋብዝበት ፕሮግራም እና የምናስተዋውቅበት ፕሮግራም እና ይኖራል እና በተቻለ በጣም የዓለምን ሁሉንም አምባሳደሮች እንዲናደርጋለን ግን እኛ እናንተ ጋር እየተቀናጀን እየተጋገዝን ኢትዮጵያ መሸጥ እንችላለን። መጀመሪያ እዚህ እንድጠነክሩልን ነው አስሴም ታይም ደግሞ እናንተ ስትጠነክሩ ሀገርም ኢምፓክቱ ምን ጥያቄ የለውም በጣም ትልቅ ነው። ሚዲያዎችም እዚህ መጣችሁ እስካሁንም ድረስ ያለውን ስራ በጥሩ ሁኔታ ኢትዮጵያን እያገዛችሁ የደገፋችሁ ላችሁ፣ ኢትዮጵያውያን እየረዳን ነው አንበል የሚል ቃል ተናገር። ያለው ቅድሚያ ሀገራችን እየረዳን አንበል አሜሪካኖቹ ይበሉ። ሁሉ ኢትዮጵያዊ የሚሆን ኢትዮጵያዊ የሚሆን አገራችንን እየሰራን ነው ማለት ያለብን የራሳችን ስራ ነው ማለት ይሰራ ነው። እዚህ መስራት የኛ ኃላፊነት ነው ተባብረን መስራት፣ ቤቱ ቤታችሁ ነው እንታይ መምጣት ትችላላችሁ። ማለት መስራት እንግዲህ ኮምፕሌን አታብሱ። ችግር ችግር የሌለበት አገር የለም። ችግሩን እያወራን ጊዜ እያጠፋን ነው፣ መፍትሄውን ሳንሰራ የምናባክ ነውና አሁን በመፍትሄው ላይ ሞር ካታለ ያደረግን መተጋገዝ እና ወደፊት ማየት ያስፈልገናል። አመሰግናለሁ። በዚህ መድረክ ላይ በኢቢኤስ ቴሌቪዥን የተዘጋጀ በአካባቢው ባሉ ምግብ ቤቶች በአሰራራቸው፣ በአዘገጃጀታቸው፣ በመስተንግዷቸው፣ በችግሮቻቸውና መፍትሄዎቻቸው ላይ ያተኮረ ጥናታዊ ቪዲዮ ታይቷል። በእንግድነት ልበል ግን ቤቷ ነውና እዚያው የነበረችውን ሌላይቱን የባህል ፈርጥ ማሪቱ ለገሰን አገኘኋት። የባህል አምባሳደር፣ ከደሴ ዩኒቨርሲቲ የክብር ዶክትሬት ባለቤት፣ የአምባሰል ንግሥት በጣም ቆንጆ ነው። በጣም በጣም ደስ ብሎኛል። በጣም ቆንጆ የመጀመሪያ ጊዜ እንደዛ አይነት አምባሳደር ውስጥ ገብቼ ስደሰት በጣም ቆንጆ ነው። ወደፊት እንዲቀጥል ነው። ይህን ግብዣ አሁንም ሁሉንም ነው የምፈልገው። በጣም ቆንጆ ነው። በርቱ፣ ለሀገራችን እንሥራ። ቆንጆ ነው። እንግዲህ ተራው የውዝዋዜ ሆነና እነኩሪባቸው መድረኩን ተቆጣጠሩ። ድንቂቱ ኩሪና ባልደረቦቿ የባህሉን ጨዋታ ከተለመደ ውበታቸው ጋር በአይነት በአይነቱ አሳየ አምባሳደሩም ነሸጣቸው። ባህላዊ አለባበሳቸውም የሰጠ ነበርና ወጥተው አስነኩት። ማሪቱም ተቀላቀለቻቸው። Gelme çimten üstü. Endişen olagerim, መቼም ይህ መድረክ ቆንጆ ነበር ማለት ይቻላል። ሐሳቡም ትልቅ ነው በእርግጥ የመጀመሪያ ነውና በቅርጽ ደረጃ ፍጹም የተዋጣለት ነበር ለማለት አያስደፍርም። አምባሳደሩ ኮምፕሌን አጣጥ ችግር ችግር የሌለበት አገር የለም፣ ችግሩን እያዋራን ጊዜ እያጠፋን ነው መፍትሄውን ሳንሰራ የምናባክነው እና አሁን በመፍትሄው ላይ ሞር ካፕታላይዝ እያደረግን መተጋገዝ እና ወደፊት ማየት ያስፈልገናል እንዳሉት፣ እንዲያው ችግርና አቃቂር ላይ አትኩረን ቁም ነገሩን እንዳንረሳ እየሰጋሁ ለመጪዎቹም ዝግጅቶች መማሪያ ቢሆን አንዳንድ ተሳታፊዎች ጠቆም ጠቆም ያደረጉኝን በጥቂቱ ላካፍል። በእርግጥ የመጀመሪያም ቢሆን በእንግሊዝ አፍ ፈርስት ኢምፕሬሽን የመጀመሪያው ትውስታ ተከታዩም ላይ የመጨረሻውም ላይ ጫና አለውና ጊዜ ተወስዶበት ሰው ተማክሮበት የሚወጣው ወጥቶበት ቢሆን ሸጋ በሆነ ነበር። ሆኖም ግን ያ ሲጠበቅ አለመቅረቱም መልካም ነው። አንድ ቦታ መጀመር አለበት አይደል አማርኛ ተናጋሪ ያልሆኑ ብዙ እንግዶች በተጋበዙበትና ሙሉ በሙሉ ስለ ኢትዮጵያና ዕድሎቿ በተወራበት አዳራሽ ውስጥ ከምክትል አምባሳደሩ መግለጫ በስተቀር ወይ አስተርጓሚ ያልነበር ወይ በየቅርብ የተሰየመ ተከታታይ ትርጉም ወይም በየጣልቃው አጫጭር መግለጫ የሚሰጥ ሰው አልነበር ንግግሩ በአማርኛ አስተያየቱ በአማርኛ ፊልሙ በአማርኛ ሁሉም በአማርኛ ነበር ዋሽንግተን ዲሲ ላይ ከአንዳንዱ ዝግጅት የተራዘመ መሆን ጋር የተሰላቹ የሚመስሉ እንግዶችን አይቻለሁ። ቀድሞ ይወጡም አሉ። ሰው የተጠራው ምግብ ቅመስ ተብሎ ነበር። እዚያው አዳራሽ ውስጥ በቀራረበው ማዕድ ሽታ ሲታጠን እና ሆዱ ሲላወሳም ሽቶ እስኪ ወደ ገበታውን ንቅረብ የተባለው ለሶስት ሰዓት ያህል ከዘለቁ ንግግሮች በኋላ ነበር። ሀገሪቱ አሜሪካ ናትና የዝግጅቱ ባለቤቶችም ምግብ ቤቶች ናቸውና እስኪ የሚቀመሰውን አቅርቡ ተብለው የቤት ሥራ ቢሰጣቸው በደስታ ይቀበሉ እንደነበር ሹክ ያሉኝ ብዙ ናቸው። በቁርጥራጭ መልክ ጠቅለል ጠቅለል እያደረጉ በየመሶቡ እየያዙ የየራሳቸውን አሳላፊዎች አሰማርተው እንግዳ መድረስ ሲጀምር አንስቶ እየቀማመሰ እንዲጫወት ባደረጉ ነበር። ወንበር ከመደርደርም ሰው ቆም ቆም እያለ ቢጫወት ለመገናኘቱም ለወሬውም ለማስተናገዱም ይበልጥ በተመቸ ነበር። የወንበር ነገር ከተነሳ የወንበርና ጠረጴዛውም ጥራት ቢሆን የቤቱን ውበትና ደረጃ ቢመጥን ይታሰብበት። ኤምባሲ እኮ ነው፣ ፊት እኮ ነው። ዋሽንግተን ዲሲ ላይ የእድር ወንበር ኤምባሲ ውስጥ ቦታው አይደለም ያሉ ሰምቻለሁ። መድረኩ የማዕድ ዲፕሎማሲ ነውና መቼም ዲፕሎማሲ ላይ አይብዛንጂ ጎንጨት ማለትም አይከፋምና ከባለጠጋው ከባለጠጋው የኢትዮጵያ እንሥራና በርሜል አንዳች ጣዕም ባይጠፋ መልካም ነበር። ረሰውም ያመጣ ነበር። ጠጅ፣ ጠላ፣ ካቲካላ፣ ብር፣ ቦርዴ፣ ኮረፌ፣ ሻሜታ፣ ቡና፣ ሻይ፣ ወይን ጠጅ፣ አረቄ፣ የኢትዮጵያ መጠጦች፣ ቢያንስ የኢትዮጵያ ምርቶች ብዙ ናቸው። እንዲያው ለናሙና ያህል እንኳ ቢቀርቡ ወይም አምጡ ቢባል መልካም ነበር። ለማንኛውም ይሄ ቁም ነገር አይደለም። እንዲያው የቅርጹን ነገር ለመጠቋቆም እንጂ አቃቂሩ የሐሳቡን ትልቅነት ወይም የመድረኩን አስፈላጊነት በምንም አይሸፍነውም፣ አያሳነሰው። ቁም ነገሩ ከእንግዲህ መግቢያው በር ክፍት ነው፣ መንገዱ ነጻ ነው፣ መድረኩ ባዶ ነው። ውጡ፣ ተሰማሩ፣ ህብረትን ዘምሩ፣ ስንፍናን ነገርን ንዝህላልነትን፣ ድንቁርናን፣ መናናቅን፣ መስረቅን፣ ብኩንነትን፣ ቸልተኛነትን፣ ጸብን ተጠየፉ። እጃችሁን አጽዱ። ንቁ። ትምህርት፣ ሥራ፣ ልማት፣ ዕድገት፣ ብልጽግናን ዝሩ። በየመስመሩ ጣልቃ ያለ በየተነገረው ሁሉ ሳይሰማ የተሰማ የመድረኩ Melectin number. <laughs> <laughs> I Washington.